ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ሰላም ጤና ስጥልና የተከበራችሁ አድማጭ ተመልካቾቻችን እንደምናምሻችኋል። በምሽቱ የያዝናቸውን ዘገባዎች እናስተዋወቃቸው። እነዚህ የጤና መልእክቶች ትክክለኛ መረጃ ናቸው ወይ? ለምሳሌ ዌብሳይቶችም ሊሆኑ ይችላሉ። የመድኃኒት ማስታወቂያዎችም ያንን ነገር ሊያወጡ ይችላሉ። ትክክለኛውን የጤና መረጃ ሳያገኝ ሊቀር የሚችልበት አጋጣሚ ሊኖር ይችላል። ማህበራዊ መገናኛ ብዙሀን ላይ የሚቀርቡ ሀሰተኛ የጤና መረጃዎችን በተመለከተ ካጠናቀርነው ዘገባ ላይ የተወሰደ ድምጽ ነው እየሰማችሁት። በምሽቱ የመጀመሪያው ዘገባችን በእሱ ላይ ያተኩራል። ሌሎች ወጣት ተኮር ዘገባዎችና መሰናዳዎችን ይዘናል። ኤደን ገርመው መሰናዶውን በመምራት ብርሃን ኃይሉ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ እንዳስተዋወቅ ነው በተለያዩ ማህበራዊ መገናኛ ብዙሀን ሀሰተኛ የጤና መልእክቶች እየተሰራጩ መሆኑን የጤና ሚኒስቴር ባለስልጣንና ሁለት የህክምና ባለሙያዎች ለአሜሪካ ድምጽ ተናግረዋል። በጤና ጥበቃ ሚኒስቴር የጤና ማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ ዶክተር ዳንኤል በትረ፣ በተለያዩ ማህበራዊ መገናኛ ብዙሀን ላይ የህክምና ትምህርት የሚሰጡት ዶክተር ሰይፈ ወርቁና በአለርት ሆስፒታል ሐኪም ጤና ሰብ የሚባለው የማህበራዊ ሚዲያ መምህር ዶክተር ዝማሬ ታደሰ ከፍተኛ የጤና ስርጭትን በተመለከተ አስተያየቶቻቸውን ለአሜሪካ ድምጽ አጋርቷል። ደረጀ ደስታ እንደሚከተለው አሰናድተውታል። በተለያዩ የመንግስት ሆስፒታሎች መስራታቸውንና ራሳቸውን በተለያዩ ማህበራዊ ሚዲያ መድረኮች ላይ የሕክምና ትምህርት እንደሚሰጡ የሚናገሩት ዶክተር ሰይፈ ወርቁ በማህበራዊ ሚዲያው በራሳቸው ስምና ፎቶግራፍ ጭምር የሚሰሩ ሀሰተኛ የሕክምና መልእክቶች መኖራቸውን ይገልጻሉ። አንደኛ ከራሴ ኤክስፔሪንስ እንግዲህ እንደ ክሊኒካል ለሳይ አንድ ሰው በታመመ ጊዜ ወደ ሕክምና ቦታ የሚሄድበት አጋጣሚ ወይም ደግሞ አቅሙ ካልፈቀደም ይሁን ወይም ጊዜው ካልፈቀደም ይሁን ወይም እና አመቺ በማይሆንበት ጊዜ የሚጠቀመው በእጁ ላይ ያለውን ኢንፎርሜሽን ነው። እዛ ላይ ያለውን ኢንፎርሜሽን ደግሞ ሰርች አድርጎ ሲመለከት ከተለያዩ አንግሎች የሚሰሩ የጤና ዘገባዎች አሉ፣ ወይም ደግሞ የጤና መልእክቶች አሉ። እነዛ የጤና መልእክቶች ትክክለኛ መረጃ ናቸው ወይ? ለምሳሌ ዌብሳይቶችም ሊሆኑ ይችላሉ። የመድኃኒት ማስታወቂያዎችም ያንን ነገር ሊያወጡ ይችላሉ። ትክክለኛውን የጤና መረጃ ሳያገኝ ሊቀር የሚችልበት አጋጣሚ ሊኖር ይችላል። በተለይ በተለያዩ ሶሻል ሚዲያዎች ላይ አንዳንድ ጊዜ የህብረተሰቡን ትኩረት ለመሳብ ሲባል ሶሻል ሚዲያ ገንዘብ ለማግኘት ሲባል እንዲሁም ደግሞ አንዳንድ ጊዜ የሚያጋጥመኝ በእኔ ስም ራሱ እየተሰራ ያለ አንዳንድ ነገሮች አሉ። ለምሳሌ ህገወጥ ወጥ መድኃኒቶችን የሌላም ባለሙያ መልክ በመጠቀም መሸጥ እንደዚህ አይነት ነገሮችን እየተጠቀሙ በሶሻል ሚዲያዎች ላይ ይታያሉ በተደጋጋሚ ጊዜ። ማህበረሰባችን ደግሞ በቂ ግንዛቤ የሌለው ሰው ምንድን ነው የሚያደርገው እነዚህ ነገሮች እንደ እውነተኛ አድርጎ ይጠቀማቸውና በጊዜው መታከም ሲከባው ወይም ወደ አልተፈለገ ህክምና ውስጥ ሊገባ ይችላል። ወይም ደግሞ ያልተፈለጉ ነገሮችን ወደ መጠቀሙ ወደ ሰለማነት ይሄዳል ማለት ነው። ይሄ በራሴን ኤክስፔሪንስ ላይ የማየው ነገር የእኔን መልክ ተጠቅመው ሲሉ ምን ማለት ሆነው እስኪ ትንሽ ያብራሩልን። የእኔን መልክ ብቻ አይደለም በሶሻል ሚዲያ ላይ ያለነውን ሐኪሞች መልክ የሚጠቀሙና ኤዲት ያደርጉና በሶሻል ሚዲያ ላይ ይለኩታል። የኛ ያልሆነ ማለት ነው። ወይ ሌላ ስልክ ቁጥር ያስቀምጣሉ ወይ በፌስቡክ ላይ ክሬት ያደርጉና መድኃኒቶች መሸጥ ምናምን አይነት ነገር ይሰራሉት። በአለርት ሆስፒታል ጠቅላላ ሐኪምና ጤና ሰብ በሚባለው ትምህርታዊ ጤና ነክ የማህበራዊ መድረክ ላይ መምህር የሆኑት ዶክተር ዝማሬ ታደሰ ባልደረባቸው በሆነ ሌላም ሰው ላይ ተመሳሳይ ነገር መድረሱን ያስረዳሉ። አንድ ጓደኛዬ እንደዚህ ላይ ነበረ። የሱን ፊት የሱን ፎቶ ይጠቀሙና የተለያዩ እነዚህ አሁን የመራቢያ አካልን ያሳድጋል እንደዚህ አይነት ነገሮች እየተባሉ የሚሰጡ መድኃኒቶች አሉ፣ ከእውነት የራቁ መድኃኒቶች። እነሱ ግን የሚያደርጉት ምንድን ነው? ያንን መረጃ ይሰጣሉ፣ ለዛ ነገር ያወራሉ ከዛ በኋላ ግን በውስጥ መስመር አናግሩኝ ይሏቸዋል። ሰውንም ያታልላሉ ማለት ነው አንዳንድ ጊዜ። እንዲሁም ስክሪንሾት እያደረጉ ሁሉ ይልካሉ፣ ምን እንደተባሉ ማለት ነው። ከዛ በዚህ አካውንት ብር ላኩ ይላሉ። ያንን ብር ይወስዳሉ፣ የማይሆን መድኃኒት ይሰጧቸዋል። እንደው መድኃኒቱም ከደረሳቸው ማለት ነው። አንዳንዴ ደግሞ በቃ ዝም ብለው ስማቸው ጠፍቶ ይቀራል እና እኛ ጋርም ሲመጡ እንዴ ዶክተር፣ እንደዚህ መድኃኒት ልክ አለ ብለሽ መድኃኒት ሳትልቂ ረን ያደለውም እኛ አደለንም ብለን እንላለን። እንደዚህ ዓይነት እንግዲህ ግልጽ የሆኑ የሚታዩ ችግሮች አሉ። በእነዚህ የማህበራዊ ሚዲያዎች የሚሰጡ የህክምና ትምህርቶችም ሆነ የሚመከሩ መድኃኒቶች በሳይንስም ሆነ በባህላዊም ህክምና የተደገፉ አይደለም የሚሉት ደግሞ በጤና ሚኒስቴር የጤና ማህበራዊ ሚዲያ አስተዳደር እና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ናቸው። እንግዲህ ለሆነ በሽታ አንድ የሆነ መድኃኒት ያዛሉ። መድኃኒቱ እንግዲህ ባህላዊ የሆነ ነው። እንዲህ አደርግ፣ እንዲህ አይነት እጽዋት፣ እንዲህ አድርጎ ተቀጥቅጦ፣ እንዲህ ተጠጥቶ፣ እንዲህ ተደርጎ የሚል ነው የሚሰጡት ያ እንግዲህ ትክክል አይደለም። በነገራችን ላይ የባህል ህክምና አለ፣ የተጠና የባህል ህክምና የጤና ሚኒስቴርም የሚደግፈው ነው። በባህል ህክምናውም የማይደገፍ በጤና ሴክተሩም በሳይንሱም የማይደገፍ ዝም ብሎ በልማድና ሰዎች በተደጋጋሚ የሞከሩት ውጤታማ ሆኗል በሚል ሳይንሳዊ ያልሆነ ትንተና በመስጠት ጭምር ነው ሰዎች እንዲጠቀሙ እያደረጉ ያል በዚህ አጠቃላይ የተሰጠ ያለው መረጃ ትክክልም ጤናማም አይደለም። በየትኛው መንገድ እንግዲህ ከብዙ ባለሙያዎች ጋር ሆነን አብረን ለማየት ሞክረናል። አንዱም እየተሰጠ ያለው መረጃ ትክክለኛና ጤናማ አይደለም። ዶክተር ዝማሬ ታደሰ በማህበራዊ ሚዲያዎቹ ላይ የሚወጡ ማናቸውም የጤና መልእክቶች ለረዥም ጊዜ የሚቆዩ በመሆናቸው የአንድ ወቅት ብቻ ሳይሆን ዘላቂ ጉዳት የሚያስከትሉ መሆኑን ያራራሉ። ጉዳቶቹ አንደኛ ወዲያው እንደው በአጭር ጊዜ የሚታዩ ሊሆኑ ይችላሉ። ሌላው ደግሞ ረጅም ጊዜ የሚታዩ ጉዳቶችም አሉ። እንግዲህ በአጭር ጊዜ ስንል ወዲያውኑ አሁን አንድ ሰው ግፊት አለብህ ተብሎ ለምሳሌ የሆነ ይሄ ነገር ግፊትን ወዲያው ያጠፋል ሲባል ሰው ዴስፕሬት አይደለም፣ ወዲያው ያንን የሚፈልገውን ነገር የሚያገኘው ከመሰለው ያንን የሚያድንለት ከመሰለው ወዲያው ለመጠቀም ነው የሚሄደው። ያ ደግሞ ጤና ላይ የራሱ የሆነ የጎንዮሽ ጉዳት ይዞ ሊመጣ ይችላል። ለሎንግ ተርመም ደግሞ ያ ቪዲዮ ረጅም ጊዜ እዚያው ነው የሚቀመጠው። አንድ ሰው ብቻ አይቶች ወይ የተወሰነ በዛ ሰዓት ብቻ አይቶች የሚቀር አይደለም እና ሌላም ጊዜ ሌላም ሰው ሁል ጊዜ የሚቀመጥ ነገር ስለሆነ ሁሉንም አፈት እያደረገ ይሄዳል ማለት ነው። ያ ደግሞ ትክክለኛ ያልሆኑ ነገሮችን ወደ የሰው እውነት ነው ብሎ ያደርገዋል። ከዛ ደግሞ በሽታ ላይ እንዲወቅ ያደርገዋል። ወደ ሕክምናም ቦታ ደግሞ አንዳንድ ሕክምና መሄድ ያለብን ነገሮች ላይ ወደ ሕክምና እንዳንሄድ ትክክለኛ የሆነውን ሕክምና ማጥላላት፣ ማጠልሸት ሰዎችን ደግሞ ያኛው ጋር መሄድ አለብኝ ብለው እምነታቸውን እንዲያጡ ማድረግ መጨረሻ አስቴጅ ላይ ሲደርሱ ወደ ህክምና ቦታ መምጣት እነዚህ እነዚህ እንግዲህ የሚጠቀሱ ችግሮች ናቸው። የጤና ሚኒስቴር በእነዚህ በማህበራዊ ሚዲያ በሚሰጡ የአስር ትምህርቶች ዙሪያ ሰፊ ጥናት ማድረጉን የሚገልጹት አቶ ዳንኤል ግለሰቦቹ የህክምና ባለሙያዎች አይደሉም ይላሉ። ባደረግነው ዳሰሳ እንግዲህ ትልልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች የህክምና ባለሙያዎች አይደሉም። እንደውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው። እንግዲህ ይሄ ከግንዛቤ ክፍተት ነው። ፎሎወርን ለማብዛት የተለያዩ የጎንሾ ጥቅሞችን ለማግኘት ብለው የጀመሩት እና የቀጠሉት ነው እና እንግዲህ ቆም ብለው እነሱም ሲያስቡ ትክክለኛ ያልሆነ መረጃ መስጠት ለማህበረሰቡ ጉዳት ማድረሱ ሲገነዘቡ ከዚህ ድርጊታቸው ሊመለሱ እንደሚችሉ እንገምታለን እና አሁን እኛ ያደረግነው ዳሰሳ እሱን ነው የሚያሳየው። ትክክለኛ የጤና ባለሙያ የሆነ ሰው ትክክለኛ የሆነ መረጃ ነው ለማህበረሰቡ የሚያደርሰው። ጤና ሚኒስቴር እነዚህን ችግሮች አስመልክቶ ለመሆኑ ምን እያደረገ ነው ተብለው የተጠየቁት አቶ ዳንኤል ጤና ሚኒስትር አንዱ በተለይ በማህበራዊ ሚዲያ ዘርፍ የሚሰራው ስራ የሚዲያ ሞኒተሪንግ ስራ ይሰራል። ሚዲያ ሞኒተሪንግ የሚሰራው በማህበራዊ ሚዲያ ማህበረሰቡን ጤና ሊጎዱ የሚችሉ መረጃዎችን የሚያስተላልፉ ግለሰቦችን አንዳንድ ጊዜ እንደ ድርጅት ሆነው የሚሰሩትንም ጭምር በመከታተል ትክክለኛ የሆነው መረጃ ለማህበረሰቡ በማድረስ ነው። በዚህ ደረጃ ነው እየተሰራ ያለው እና ይህንን ተከትሎ ጤና ሚኒስ አንድ የወሰደ እርምጃ በቅድሚያ የማህበራዊ ሚዲያን በስፋት በመጠቀም ትክክለኛ መረጃን ለማህበረሰቡ ለማድረስ ጥረት እያደረገ ነው የሚገኘው። ሁለተኛ በጣም በከፋ ደረጃ የተሳሳተ መረጃ ለማህበረሰቡ እያደረሱ ያሉ አንዳንድ ግለሰቦችን በተመለከተ ከዚህ ድርጊታቸው እንዲታረሙ ማስጠንቀቂያዎችን በመስጠት ለማረም ጥረት እያደረገ ነው ያለው። በአሁኑ ሰዓት እንግዲህ በሰፊው እየተሰራ ያለው ነገር ማህበራዊ ሚዲያን በትክክለኛው የመረጃ መስጫ መጠቀሚያ በማድረግ ለሀገር እንዲጠቅም በማድረግ ረገድ ስራ መስራት ነው። ሌሎችም ከዛ ትክክለኛ ካልሆነ ተግባራቸው እንዲታረሙ እየተደረገ ነው። እንግዲህ ከሞላ ጎደል አሁን ጥሩ ሁኔታ ላይ ነን ብለን እናስባለን። በማህበራዊ ሚዲያ ላይ ወደ ሰማንያ ስድስት ሺህ ተከታዮች ያሏቸው መሆኑን የነገሩን ዶክተር ዝማሬ ጤና ሚኒስቴር ትክክለኛውን የጤና ትምህርት ለመስጠት የሕክምና ባለሙያዎችን አሰባስቦ ባዘጋጀው የቲክቶክ መድረክ ወይም ፎረም ላይ ተሳታፊ መሆናቸውን ገልጸውልናል። ይህን ማድረግ አስፈላጊ ነው ብለው ያመኑበትን ምክንያት ያስረዳሉ። ሰው ለምንድን ነው መጀመሪያ ወደ ሌሎች መረጃዎች የሚሄደው የሚለውን ነገር መጠየቅ አስፈላጊ ነው። ለዛም ነው የጤና ሚኒስቴር እንደ ኃላፊነት ወስዶ ትክክለኛ የሆነ መረጃዎችን ማሳየት አለበት በሚል ወደ ሚዲያው እንዲመጣ ማለት ነው። ከዛ በኋላ ግን ሌሎቹን ስህተተኛ የሆኑ መረጃዎች ናቸው የሚለውን ደግሞ ሰው ራሱ አይቶ ይጠቅመኝም ብሎ ካልወሰደ በስተቀር አሁን ላይ በጣም እየከበደ ነው የመጣው ኢንፎርሜሽኑ። በጣም ልክ መጀመሪያ አካባቢ ላይ ድሮ ላይ በጣም ችግር እንደነበረ አንድ ኢንፎርሜሽን ማግኘት፣ አሁን ደግሞ በጣም ኦቨርሎድ ሆነናል በተለያዩ ኢንፎርሜሽኖች እና ያንን በእርግጥ በደንብ የምናየው ነው። ማህበራዊ ሚዲያ ያለ አግባብ መጠቀምና ሐሰተኛ መረጃዎችን ማሰራጨት በኛ ሀገር ብቻ ሳይሆን በሌሎችም አገሮች የተለመደ ነው የሚሉት ዶክተር ሰይፈ ይህን አስመልክቶ ቀዳሚውን ስራ መስራት የሚኖርበት የጤና ሚኒስቴር ነው ይላሉ። ህብረተሰቡም ይህን አስመልክቶ አለበት የሚሉትን እንደሚከተለው ያስረዳሉ። ይሄ ነገር በእኛ ሀገር ብቻ አይደለም፣ በውጭ ሀገርም ላይ ያለ ነው። የተለያዩ የሐሰተኛ መረጃ የሚሰጡ የውጭ በሶሻል ሚዲያ ላይ ባን የተደረጉ ሁሉ አሉ፣ ካለኝ ኢንፎርሜሽን ደረጃ ማለት ነው እንግዲህ። ያንን የሚሰራው የጤና ሚኒስቴሩ ነው። በሀገሩ ያለ የጤና ሚኒስቴር ያንን መረጃዎችን ያሰባስባል። ትክክል ነው ትክክል አይደለም የሚለውን ነገር ይወስን እና ያንን እዛ ሰው ላይ ያንን እርምጃ ሊወስድ ይችላል ማለት ነው። እንደዚህ አይነት ትሬንድ እኛ ጋር ያለ አይመስለኝም። ሌላው ደግሞ ዋናው ከዚህ አንጻር ህብረተሰቡ መጠንቀቅ ያለበት ነገር ምንድን ነው? አንድን መረጃ በሰማበት ጊዜ ያንን ወዲያውኑ የመቀበል ባህሪ ማዳበር አያስፈልግም። በራሱ በሁለት ወይም በሶስት መረጃዎችን እያገናዘበ ወይም ሰብስቦ እያገናዘበ ቢቀበል መልካም ነው። ያገኘውን መረጃ ሁሉ ከመተግበር ይልቅ መያዝና እንደገና በአካልም ቀርቦ ባለሙያን ማማከር፣ እነዚህ እነዚህ ነገሮች ትክክለኛ መረጃውን ወይም ትክክለኛ የሕክምና ግንዛቤዎችን የሚጨምሩ ይሆናሉ ማለት ነው። የጤና ሚኒስቴር ይህን አስመልክቶ ሕግ የተላለፉትን ወደ ቅጣት ከማምጣት ከመምጣቱ በፊት ህብረተሰቡን ማስተማር፣ ትክክለኛውን መረጃ መስጠት፣ ህጉን ለሚተላለፉትም ማስጠንቀቂያ ማስተላለፍ የመጀመሪያው ተግባሩ አድርጓል ሲሉ የጤና ሚኒስቴር የማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ይከራከራሉ። ለረጅም ጊዜ የተሳሳተ መረጃን ሲሰጡ የነበሩ ሰዎች ብዙ ተከታይ ሊኖራቸው እንደሚችል መገመት ይቻላል። እነዛ ሰዎች እንግዲህ ሁለት ነገር ነው ማሰብ የሚገባው፣ አንድም ባለማወቅ ለረጅም ጊዜ በመከታተል የመደገፍ እና ያንን ፕሮሞት የማድረግ ዝንባሌዎች አሉ። በሌላ መንገድ ደግሞ ትክክለኛው መረጃ ሲነገራቸው ተመልሰው ወደ ትክክለኛው መረጃ የመምጣት ነገር አለ እና ጥሩ የሚሆነው ትክክለኛው መረጃ በተከታታይ መስጠት አንዱ ጉዳይ ነው። ሁለተኛ ደግሞ የተሳሳተ መረጃ የሚሰጡትን ግለሰቦች ትክክል አይደላችሁም ብሎ መጠየቅ ነው የሚገባው እና በነገራችን ላይ እንግዲህ የጥቂቶቹ ከአገር ውጭ ሆነው ነው ይህንን ስራ እየሰሩ ያሉት። የተወሰኑ ደግሞ ሀገር ውስጥ ትክክለኛ መረጃ ለማህበረሰቡ ማድረስ ያስከስታል የህግ ስላለው ማለት ነው። ውጭ ያሉትም ከኤምባሲዎች ጋር በመነጋገር ከሀገሪቷ ሕግ ጋር በመነጋገር ተጠያቂ ማድረግ የሚቻልባቸው አግባቦች አሉ። ስለዚህ ከዚህ ድርጊታቸው እንዲታረሙን አሁንም ጤና ሚኒስቴር የሚመክረው በነገራችን ላይ ወደ ክሱ ወደ ሕግ ከመሄዱ በፊት ልጆቹ እንዲታረሙ እና ትክክለኛው መረጃ ለማህበረሰቡ ለማድረስ ፈቃደኛ ቢሆኑ ነው የሚመክረው አሁን ግን ቀደም ብለን በሰጠኑ ማስጠንቀቂያ የመረጋጋቱ እና ትክክለኛው መረጃ ለትክክለኛው ማህበረሰብ ለማድረስ ጥረት እየተደረገ መሆኑን ለመገንዘብ ወይም ለመረዳት ችለናል እና ከበፊቱ ለውጥ አይተናል ብለን እናስባለን። ያነጋገርናቸው የሕክምና ባለሙያዎች ግን ግለሰቦቹን ወደ ህግ የማምጣቱ ስራ እጅግ የተወሳሰበና አድካሚ መሆኑን ገልጸው የራሳቸውን ስምና ፎቶግራፍ ሳይቀር በግልጽ እየተጠቀሙ ሀሰተኛ የሕክምና መልእክቶችን የሚያስተላልፉትን ለማስጥቆም አዳጋች የሆነባቸው መሆኑን ነግረውናል። በዚህ ረገድ መንግስትና ህብረተሰቡ ትክክለኛውን መረጃ ለይቶ በመጠቀም ጥንቃቄ እንዲያደርግም መክረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ዩናይትድ ስቴትስ ይህ የያዝነው የየካቲት ወር የጥቁሮች የታሪክ ወር በሚል ይታወቃል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። ከኒውዮርክ የመጣው የሥነ ጥበብ ሰው ጋይ ስታንሊ ፌሎው አበባችንን አበርክቱልን በሚል የሰየመው የስዕል ሥራዎች ስብስብ ለአፍሪካ አሜሪካውያን ባህል ክብር እንደሚሰጥ ይናገራል። ሕፃን ሁኜ ሁልጊዜ ወደ ሙዚየሞች ይሄድ ነበር። በዚያ ሁልጊዜ የማየው የነጭ ሰዎች ምስል ብቻ ነበር። እኔን የመሰሉ የጥቁርና የጸይም ህዝቦች የፊት ገጽ የሚያሳዩ ሥራዎች አልነበሩም። እኛኑ ለማክበር ወስኛለሁ። ፊሎሽ በሎስ አንጀለሱ የኪነ ጥበብ አውደረይ ላይ ጥቁር የፈጠራ ባለሙያዎችን ከወከሉት መካከል አንዱ ነው። የጨዋታ ጊዜ ሲል በሰየመው ስራ ግሪጎሪ ሴንት አማንድ ነጭ ያልሆኑ ህጻናት አሜሪካ ውስጥ በሚያድጉበት ጊዜ ያላቸውን የራስ ምልከታ ይዳስሳል። በጥቁርና ነጭ ቀለም ከቀረቡት የፊት ገጽታ ምስሎች በላይ የሚዋልሉት ቀለሞች ሀሳቦች ናቸው። የሚያውቅህ አንድም ሰው በሌለበት ዘው ብሎ እንደ መግባት ነበር። እኔን የሚሰማኝ በልዩ ሁኔታ ነው ሰዎች የሚመለከቱህ አንደበትህ ሲከፈት ግን ማንነት ስለሚታወቅ ያ ከማህበረሰቡ የምትጠበቅበት ጋሻ ይሆናል። አንተ የነሱ አካል ብቻ አይደለህም፣ አንተ ይሄኛው ሰው ነህ። ሁሉም ስራዎቼ በዚያ ዙሪያ ነው የሚያጠነጥኑት። ጃማይካ የተወለደው ኦኔል ስካት በበኩሉ ወደ ዩናይትድ ስቴትስ በስደት ከመጣ በኋላ ስለ አዲሱ ሀገር በማወቅ ሂደት ውስጥ ያስቀራቸውን የልጅነት ትዝታዎችን አጋርተዋል። እንደ አንድ አፍሪካዊ አሜሪካዊ አለምን እንዴት ማሰስ እንዳለብህ በጥንቃቄ መረዳት መቻል በጣም አስፈላጊ ነው። ሌሎች እንዴት እንደተገነዘቡን ማሰብና ሌሎች ጉዳዮች በአእምሯችን ያለመቋረጥ ከምናስባቸው ነገሮች ውስጥ አንዱ ነው። ሴሮን ግሪን የተባለው የሥነ ጥበብ ባለሙያ ደግሞ ጥቁር አሜሪካውያን ትኩረት መነፈግም ሆነ ከመጠን በላይ በትኩረት ውስጥ መግባት እንደሚገጥማቸው ይናገራል። እኔ እንኳን የገጠመኝ ከልክ በላይ ትኩረት ውስጥ መግባት ነው። የዚህ ምክንያቱ ደግሞ ጥቁር ሰው ሰው አደገኛ ነው የሚል ትምህርት አለም በመማሩ ነው። ትኩረትን ያለማግኘት ችግር ያን ያህል አይገጥመኝም። ስታርባክስን በመሰሉ የቡና ቤቶች ውስጥ አይተው እንዳላዩ እንደሚሆኑት አይነት ቀላል ነገሮች ቢገጥሙ ነው። እነዚህን የሥነ ጥበብ ሰዎች አስተባበራ ሥራቸው በሎስ አንጀለስ እንዲታይ የረዳችው ብሮክሊን ላይ መሠረት ያደረገ የሥነ ጥበብ ሥራዎች ማሳያ ተቋም ባለቤት ታንያ ዊድሜር፣ በሥነ ጥበብ ውስጥ የጥቁር ጠቢባን መወከል መላውን ማኅበረሰብ ከፍ አድርጎታል ትላለች። ማናቸውም ሰዎች ወደ ማሳያው ስፍራ አሊያም ሙዚየም ውስጥ ሲገቡና እዚያ በሚገኝ የገጽታ ምስል ላይ ራሳቸውን ሲያዩ በእጅጉ ደስ ይላቸዋል። ሰዎች ዕውቅና እንደተሰጣቸው እንዲሰማቸው ያደርጋል በምስሉ ላይ ካለ ሰው ጋር በቀላሉ ማንነትን መጋራ ስለሚችሉ እንዲህ ባለው ስፍራ ዳግም ኪናዊ ውልደት ይፈጠራል ከትምህርት በኋላ ተማሪዎችን የገጽታ ምስል ጥበብ የሚያስተምረውን መርሃ ግብር የጎበኙት እኒህ መሠረታቸውን ኒውዮርክ ላይ ያደረጉ የሥነ ጥበብ ሰዎች መልእክቱን ለቀጣይ ትውልድ ለማድረስ ተስፋ ሰንቀዋል ደቡብ አፍሪካ ስኬት ቦርድ አዲስ አብዮት ላይ ይገኛል፣ ይለናል የአሜሪካ ድምፁ ዛሄር ካሲም። ወደዛ ነው የምናልፈው። የመንሸራተቻ ቦርዶች የጭንቅላት ቁር እንዲሁም የጉልበት መደገፊያዎች እነዚህን ቁርጠኛ ሴቶች ያግዟችኋል ይህ የስፖርታዊ ጨዋታ አንዳንዴ ተመራጭ ባይሆንም ነገር ግን በእነዚህ ልጃገረዶች ዘንድ ተወዳጅ ነው ገርልስ ስኬት በሻርንቲ ጄኮብስ አማካኝነት ከ አስር ዓመት በፊት በጆሃንስበርግ የተጀመረ እንቅስቃሴ ነው ሻርንቲ በአካባቢው የነበረችው ስኬትቦርድ ስፖርተኛ እሷ ብቻ መሆኗን በመገንዘቧ ነው የከፈተችው ሻርንቲ ለውጥ ለማምጣት ቆርጣ ነበር የተነሳችው አሁን ላይ ታዲያ በሶዌቶና እጅግ ዝቅተኛ የኑሮ ደረጃ ያላቸው ማህበረሰቦች ባሉበት ካያ ሳንድስ በተሰኘው ስፍራ ጭምር ሶስት ነጻ የስልጠና መርሃ ግብሮችን ትሰጣለች። ለእነሱ የሚሆን የስኬት ፓርክ ማግኘትና የስኬት መርሃ ግብር ማዘጋጀት ለእኔ እጹብ የሆነ አጋጣሚ ነው፣ ምክንያቱም ስኬቲንግ ለልጆች ህይወት ትምህርቶችን በማስተማር ያግዛቸዋል ብዬ ስለማምን ነው። በራስ መተማመን ወድቆ መነሳትና ደጋግመው መሞከርን እንዲሁም ራስን መግለጽ ሻንቲ በተማሪዎቿ ላይ ለማስረጽ የምትሰራቸው ሴቶች ናቸው። የ17 ዓመቷ ማያ ማሻባ ስልጠናውን ከጀመረች ገና ሶስት ወሯ ቢሆንም ድፍረቱን ግን አዳብራለች። ኦ በጣም ደስ ብሎኛል። በጣም ያዝናናል። ሰዎች ሲያደርጉት ማየት ያስፈራል፣ ነገር ግን አንድ የራስ ስትሞክረው በጣም ነው ደስ የሚለው። ማያ በጎዳና ስኬትቦርድ ፈርቀዳጅ የሆነችውን ባዮፔሎ አውሄም ተምሳሌቷ ታደርጋታለች። ባዮፔሎ ሀገሯ ደቡብ አፍሪካን ወክላ በጎርጎሮሲያኑ 2021 በቶኪዮ ኦሎምፒክ ላይ ተሳትፋለች። ባዮፔሎ ያኔ 15 ዓመቷ የነበረ ሲሆን እንዳለመታደል ሆኖ በደረሰባት ጉዳት ከውድድሩ ተገልላለች። ይሁን እንጂ በስፍራው መገኘቷ በራሱ ትልቅ ሚና ነበረው። ባዮፔሎ ስኬትቦርድን ከወንድሟ በማየት ነው የጀመረችው። ወንድሟና ጓደኞቹ ሲለማመዱ ተደብቃ ታይ የነበረችው ባዮፔሎ በኋላ ላይ ከሱ እየተዋሰች መለማመድ ጀመረች። ባዮፔሎ አሁን ላይ ልጃገረዶች ስኬትቦርድን ለመለማመድ ከወንድሞቻቸው አይደበቁም ትላለች። አሁን ላይ የሴት ስኬትቦርድ ተጫዋቾች ቁጥር በፍጥነት እየጨመረ በመሄዱ ምንም አይነት ምርጫ እንደሌላቸው ነው የሚሰማኝ። በጣም እየተለመደ ሄዷል። እንደውም አንዳንዶቹ ሴት ተወዳዳሪዎቻችን ከወንዶች እኩልና ተቀራራቢ የሆነ አቋም ላይ ናቸው ያሉት። ስለዚህ ከመቀበል በስተቀር ብዙም ማድረግ የሚችሉት ነገር የለም። ባይፔሎ ዘንድሮ በፓሪስ በሚደረገው ኦሎምፒክ ውድድር ላይ ለመሳተፍና ለማሸነፍ እየጣረች ነው። እሷን የሚያስደስታትን ነገር ለራሷ ያደረገች ስፖርታዊ አቅሟን በመጠቀም ደግሞ ልጃገረዶችን ወደ ስኬትቦርድ ስፖርት መጋበዝ ትሻለች። ለዛሄር ካሲም ዘገባ ኤደን ገረመው ከዋሽንግተን ዲሲ። የሳን ፍራንሲስኮ ከተማ እየጨመረ የመጣውን ወንጀል በተሻለ ሁኔታ ለመከላከል ፖሊሶች በድሮን ና ሰው ሰራሽ አእምሮ እንዲታገዙ የቀረበው ምክረ ሀሳብ በመጋቢት ወር ድምጽ ይሰጥበታል። ሆኖም ተቾች እርምጃ የግለሰቦችን መብት የሚጋፋ ና ቀድሞንም ተጎጂ የሆኑ ማህበረሰቡን ክፍል ለተጨማሪ ጥቃት የሚያጋልጥ ነው እያሉ በመቃወም ላይ ይገኛሉ። የሮይተርስ ዘገባ ስመኝሽ ቆየት አቅርበዋለች። የሳን ፍራንሲስኮ ነዋሪዎች በመጋቢት ወር አወዛጋቢውን የውሳኔ ሀሳብ በድምፅ ካጸደቁት የከተማዋ ፖሊሶች የሚቆጣጠሯቸው ሰው አልባ አውሮ ፕላኖች ወይም ድሮኖች በሳን ፍራንሲስኮ ሰማይ ላይ መብረር ይጀምራሉ። ፕሮፒኢ በመባል የሚጠራው የሳን ፍራንሲስኮ የውሳኔ ሀሳብ ለድምፅ የቀረበው በተለምዶ ግራ ዘመን በሆነችው ከተማ አደንዛዥ እጽ፣ የቤት እጦትና ሌሎች ወንጀሎች ከፍተኛ ደረጃ ላይ በደረሱበት ወቅት ነው። የከተማዋ ከንቲባ ለንደን ብሪድም በሁኔታው የተማረሩ ዜጎች ለአዲሱ የውሳኔ ሀሳብ ድምፅ ይሰጣሉ ብለው ተስፋ አድርገዋል። በእነዚህ ድሮኖች ሀሳብ ደስ ተሰኝቻለሁ፣ ምክንያቱም የአደጋ ጊዜ ጥሪ የሆነው ዘጠኝ አንድ አንድ ሲደወል ወዲያውኑ እርዳታ እንዲደርስ እንፈልጋለን። ድሮኖች ደግሞ መፍትሄዎችን ወዲያው መስጠት የሚያስችለን፣ ከምንም ነገር የበለጠ በፍጥነት የመድረስ አቅም ይሰጡናል። ይህ የከተማው እርምጃ ፖሊስ በቪዲዮ ለታገዘ ክትትል የደህንነት ካሜራዎችንና ድሮኖችን ብቻ ሳይሆን የሰዎችን ፊት ገጽታ በማየት ማንነታቸውን የሚያሳውቅ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እንዲጠቀምም ይፈቅድለታል። ይህ ደግሞ እንደ አውሮፓውያን አቆጣጠር በ2019 ከግለሰብ መብትና አላግባብ አጠቃቀም ጋር ተያይዞ በሳን ፍራንሲስኮ የመንግስት ተቋማት የሰዎችን ገጽታ መለየት የሚያስችል የክትትል ቴክኖሎጂ እንዳይጠቀሙ የሚከለክላቸውን ሕግ የሚቀለብስ ነው። እገዳው የተጣለው በትራምፕ አስተዳደር ወቅት ተራማጆች የእስር ቤት አማራጮችን መፈለግ ጨምሮ የወንጀል ፍትህ ማሻሻያ እንዲደረግ ግፊት እያደረጉ ባሉበት ወቅት ነበር። የኮቪድ-19 ወረርሽኝ በተከሰተበት ወቅት ግን ከተማዋ የበለጠ ለፖሊስ ድጋፍ ወደ ማድረግ እያዘመመች ሄዳለች። ከሮይተርስ ጋር ቃለ መጠይቅ ያደረጉት ከንቲባዋ ብሪድ ሲናገሩ በነዋሪዎች ዘንድ ጭንቀት ሊፈጥር ይችላል የሚለውን ስጋት አጣጥለውታል። ሰዎች ስለግለሰብ መብቶችና ሌሎች ተያያዥ ጉዳዮች ስጋት እንዳለባቸው ይገባኛል። ቴክኖሎጂ አሁን በዙሪያችን ነው። ሳን ፍራንሲስኮ ደግሞ በዓለም የሰው ሰራሽ ልዕቀት ማዕከል ናት። በዓለም ላይ ካሉት ምርጥ ሀያ ኩባንያዎች ውስጥ ስምንቱ እዚህ ሳን ፍራንሲስኮ ውስጥ ነው የሚገኙት። ስለዚህ ፈለግነውም አልፈለግነውም መምጣቱ አይቀርም። ለብሪድ የመፍትሄ ሀሳቡ መጽደቅ ቁልፍ ጉዳይ ነው፤ ምክንያቱም በህዳር ወር በአሜሪካ ምርጫ ይካሄዳል። ከተማዋ ከኮቪድ ወረርሽኝ ለማገገም እየታገለች ባለችበት ወቅት ደግሞ የብሪድ ተቀባይነት አሽቆልቁሏል። የአዲሱ እርምጃ ደጋፊዎች መራጮች የተሻሻለ የፖሊስ አገልግሎትን ለመደገፍ ዝግጁ ናቸው ብለው ያምናሉ። በቅርቡ ከህዝብ የተሰበሰበ ድምፅ እንደሚያሳየውም 61 ከመቶ የከተማዋ ነዋሪዎች እርምጃውን እንደሚደግፉት አሳይቷል። ፖሊስ ስልጣኑን ያለአግባብ እንደማይጠቀምም ብሪድ ለከተማዋ ማረጋገጫ ለመስጠት እየጣሩ ነው። ተቺዎቹ ግን ፕሮፕኢ የፖሊስን ተጠያቂነት የሚቀንሱ እርምጃዎችን እንደሚያካትት ጠቁመዋል። ማት ኬግል በሰሜናዊ ካሊፎርኒያ የአሜሪካ የሲቪል ነጻነቶች ህብረት ጠበቃ ሲሆኑ ባለስልጣናት የተለመደ ማስፈራራት ተጠቅመዋል ሲሉ ይከሳሉ በህዝብ ደህንነት ጉዳዮች ላይ ማህበረሰቡ የሚያሰገውን ተቀባይነት ያለው ፍራቻ እየተጠቀሙበት ነው። ያንን የሚያደርጉት ስልጣናቸውን ለማቆየትና ተጨማሪ የአንድ ወገን ስልጣን ለፖሊስ ለመስጠት ነው። ይሄ የተሳሳተ አካሄድ ነው ብለን እናምናለን። ይሄ የፖለቲካ እንጂ የህዝብ ደህንነት ጉዳይ አይደለም። የግለሰብ መብት ተሟጋቾችም ጥናቶች የፖሊስ ቴክኖሎጂዎች የዘር ልዩነትን የማያገናዝቡና ለአንድ ወገን ያደሉ የግል መብት የሚጋፉና ብዙ ጊዜ የሚሳሳቱ መሆናቸውን ማረጋገጣቸውን በመግለጽ ይከራከራሉ። አንዳንዶቹም ቀድሞውንም የተጎዱ ማህበረሰቦች ላይ ያልተፈለገ መዘዝ ሊያስከትል ይችላል ሲሉም ስጋታቸውን ገልጸዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ሩሲያ ጸረ ሳተላይት መሳሪያን በማበልጸግ ላይ እንደምትገኝ ማረጋገጡን ዋይት ሀውስ ባለፈው ሳምንት አስታውቋል። ድርጊቱ ሩሲያን የህዋ ላይ የጅምላ ጨራሽ መሳሪያ ጥቅም ላይ እንዳይውል የሚከለክለውን ስምምነት በመጣስ ሊያስጠይቃት እንደሚችልም የዋይት ሀውስ ባለስልጣናት በመናገር ላይ ናቸው። የቪዋ አኒታ ፓውል የላከችውን ዘገባ እንግዲህ ወንድልዴ ያቀርበዋል። ሩሲያ ጸረ ሳተላይት መሳሪያ በማበልጸግ ላይ መሆኗን ዋይት ሀውስ ማረጋገጡን ተከትሎ የሀያል አገራት አይን ወደ ሰማይ አንጋጧል። በያዝነው የፈረንጆች ወር መጀመሪያ ላይ ሩሲያ አንድ ሮኬት ማስወንጨፏ ለጥርጣሬው መነሻ የሆነ ይመስላል። ድርጊቱ ሩሲያን የህዋ ላይ ጅምላ ጨራሽ መሳሪያ ጥቅም ላይ እንዳይውል የሚከለክለውን ስምምነት በመጣስ ሊያስጠይቃት እንደሚችል የዋይት ሀውስ ባለሥልጣናት በመናገር ላይ ናቸው። ጃን ከርቢ የዋይት ሀውስ ብሔራዊ የጸጥታ አማካሪ ናቸው። ሩሲያ በማበልጸግ ላይ ካለችው ጸረ ሳተላይት ሚሳይል ጋር የተገናኘ እንደሆነ ላረጋግጥላችሁ እችላለሁ። ነገር ግን አንድ ሁለት ነገሮች ግልጽ ማድረግ እሻለሁ። ይህ መሳሪያ በሥራ ላይ እየዋለ አይደለም። ሩሲያ ይህን መሳሪያ ለመያዝ ጥረት ማድረጓ አሳሳቢ ቢሆንም በአሁኑ ወቅት በማንም ላይ የደህንነት ስጋት አይደለም። የምናወራው እዚህ በምድር ላይ ውድመትን ለመፍጠር ወይም ሰውን ለማጥቃት ስለተሠራ መሳሪያ አይደለም። የአሜሪካ ኮንግረስ በጉዳዩ ላይ ለመምከር ትናንት ሐሙስ ዝግ ስብሰባ ማድረጉ ተነግሯል። ማይክ ተርነር የምክር ቤቱ የደህንነት ኮሚቴ ሊቀመንበር ሲሆኑ በአሜሪካ ብሔራዊ ደህንነት ላይ የተጋረጠ አደጋ እንዳለ ረቡ ዕለት ማስጠንቀቂያውን ይፋ ያደረጉትም እርሳቸው ናቸው። አስተዳደሩ ይህን ጉዳይ ከፍተኛ ትኩረት እንደሰጠውና የተዘጋጀበት ጉዳይ እንደሆነ መረዳት ችለናል። የአሜሪካ የህዋ ኃይል ለመከላከል ዝግጁ መሆኑን የፔንታገን ባለሥልጣናት ይናገራሉ። ተንታኞች እንደሚሉት ደግሞ ከሰማይ የተጋረጠውን አደጋ በተመለከተ የአሜሪካ ጦር ብዥት አይታይበትም። የአሜሪካ ኢንተርፕራይዝ ኢንስቲትዩት በተባለው ተቋም የሚሰሩት ታድ ሃሪሰን የሚሉን አለ። Whereas in the past, space was a secondary priority for all of the other military services. Now it is the top priority. ከዚህ በፊት የህዋ ጉዳይ ለሁሉም ወታደራዊ ክፍሎች አንገብጋቢ ጉዳይ አልነበርም። አሁን ግን በመከላከያ ሚኒስቴሩ ፔንታገን ህዋን በተመለከተ ትኩረት ሰጥቶ የሚሠራ ክፍል አለ። ስራውንም ወደፊት ለማስጌድ ጥረት ተጀምሯል። በምድር ላይ የምንጠቀምባቸው አብዛኞቹ ነገሮች አቅጣጫ ከሚመራንና የመጓጓዣ አገልግሎቶችን ከሚያሳልጠው ጂፒኤስ እስከ ወታደራዊ የመሳሪያ ስርዓቶች፣ እንዲሁም የአየር ትንበያ ሳተላይቶች፣ የእነዚህ ሁሉ ዋና እዝ የሚገኘው ህዋ ላይ ነው። ታድ ሃሪሰን እንደሚሉን ሩሲያ ብቻ ሳትሆን ሌሎችም አገራት በቅርበት የሚከታተሉት ጉዳይ ነው። የራሳቸውን ወታደራዊ ቴክኖሎጂም በማበልጸግ ላይ ናቸው። uh, in ህዋን ለብዙ ወታደራዊ ጉዳዮች እንጠቀማለን። ተቀናቃኛችን በህዋ ላይ ያለንን ቦታ የሚወስድ ከሆነና በዛ ያሉንን ቴክኖሎጂዎችን መጠቀም እንዳልችል ካደረገ የአሜሪካ ጦር ያለውን ትልቅ የበላይነት የሚያሳጣን የሚሆነው። ለዛም ነው እንደ ሩሲያና ቻይና ያሉ ሀገራት ጸረ ሳተላይት ቴክኖሎጂዎችን ለረጅም ዓመታት ሲያበለጽጉ የነበረው። ሩሲያ የህዋ ላይ የጅምላ ጨራሽ መሳሪያ ጥቅም ላይ እንዳይውል የሚከለክለውን ስምምነት ሳትጥስ እንደማትቀር ያወሱት የዋይት ሀውሱ ብሔራዊ የጸጥታ አማካሪ ለዋሽንግተን የመጀመሪያ የሚሆነው እርምጃ ግን ጉዳዩን በተመለከተ በዲፕሎማሲያዊ መንገድ ውይይት ማድረግ ነው። ይህን ጉዳይ በተመለከተ በቀጥታ ከሩሲያም ጋር ሆነ ከሌሎች አጋሮቻችን ጋር ለመነጋገር እቅዳለን። የመሳሪያ ቁጥጥር ባለሙያዎች እንደሚሉት እንደ አውሮፓውያን አቆጣጠር በ1967 የወጣው የህዋ ስምምነት ስምምነቱን የሚጥስ አካል ካለ የሚደርስበትን ቅጣት በተመለከተ የሚለው የለም። ነገር ግን ስምምነቱን መጣስ ሌሎች ኃያል አገራትን ሊያሳስብ ይችላል። ደረልድ ኪምባል የመሳሪያ ቁጥጥር ማህበር የተሰኘው ተቋም ዋና ስራ አስፈጻሚ ናቸው። የምሽቱ መሰናዶ ዝላ ይፈጽመናል። አብራችሁን ስለነበራችሁ እናመሰግናለን። በነገው ምሽት እንገናኝ። ጤና ይስጥልኝ።